The Voice of America. ዩናይትድ ስቴትስ ውስጥ እየተካሄደ ያለውን ፕሬዚደንታዊና ከፌዴራል አንስቶ በየደረጃው ያሉ አገረ ገዢዎችና የምክር ቤቶች ምርጫ ድፍን ዓለም በቅርብ እየተከታተለ ነው። አፍሪካ ውስጥም ጠንካራ ዲሞክራሲ እንደሆነች በሚነገርላት ደቡብ አፍሪካም እንዲሁ የታሪካዊውን ምርጫ ተለዋዋጭ ሂደትና የሚካሄደውን አስደናቂ ድራማ አስመልክቶ በጉዳዩ የተካኑት ጥቂት ጋዜጠኞች የሚያቀርቡትን ትንተና ደቡብ አፍሪካውያን በልዩ ትኩረት እየተከታተሉት ነው። ሪፖርተራችን አኒታ ፓውል ከጆሃንስበርግ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። የደቡብ አፍሪካው ሪፖርተር ሸርዊን ብራይስ ለ12 ዓመታት ካለበት ኒውዮርክ ሆኖ አሜሪካንና የአሜሪካን ፖለቲካ ለአገሩ ዜጎች የመተንተን ስራ ነበረው። 2020 ግን በኮቪድ-19 ወረርሽኝ የተነሳ እንኳን ለሱ ለብዙ አሜሪካውያን ጋዜጠኞች ሳይቀር ዜናዎችን እየተከታተሉ የመተንተኑን ስራ አክብዶታል። ብራይስ ግን ክብደቱ ለአሜሪካ ብቻ ሳይሆን ለሁሉም መሆኑን ይናገራል። ከዚህኛው ዋይትሃውስ የጎደለውን እውነት ለማግኘት የምናደርገው ጥረት ቀላል አይደለም። ለምሳሌ ባለፈው ፕሬዚዳንቱ በኮቪድ-19 ከተጋለጡ በኋላ ከፕሬዚዳንቱም ሆነ ከፕሬዚዳንቱ የሕክምና ቡድኖች የምናገኘውን መረጃ መጥቀስ ይቻላል። ስለዚህ ትክክለኛው ነገር የግድ ከዋይታው ስላይገኝ ስለሚችል ከተለያየ ቦታ ማመሳከር ይኖርብናል። ፕሬዚደንቱ ምን አሉ? ያሉት ነገር እውነት ይሆን ይሆን እንላለን። ይህ እዚህ ያለውን የጋዜጠኝነት ስራችንን ውስብስብ ያደርግብናል። ብራይስ ምርጫውን አስመልክቶ ብዙ ጊዜ የሚያቀርበው ዘገባ በጥቅሉ በፕሬዝደንታዊ ምርጫ ያተኮረ ሲሆን በዋነኝነት የዩናይትድ ስቴትስና የአፍሪካን ግንኙነት የተመለከተ ይሆናል። አድማጮቹ ለዲሞክራቲኩ ፕሬዝደንታዊ እጩ ጆ ባይደን እንደሚያደሉ ይገምታል። ይህም በአብዛኛው ባይደን ከቀድሞ ፕሬዝደንት ኦባማ ጋር ባላቸው ግንኙነትና በምክትል ፕሬዝደንት እጩነት አጋራቸው አድርገው በመረጧቸው ከማላ ሃሪስ የተነሳ እንደሆነ ያምናል። በዚያ ላይ ብራይስ ፕሬዚደንት ትራምፕ አፍሪካን አስመልክቶ የተናገሩት ንቀት የተሞላበት ንግግር በአፍሪካ ተወዳጅ እንዳይሆኑ አድርጓቸዋል ይላል። ብሩክ ስፔክተር በጆሃንስበርግ የዩናይትድ ስቴትስ ዲፕሎማት የነበሩና አሁን ወደ ጸሐፊነት የተቀየሩ ጡረተኛ ናቸው። በየዕለቱ በሚወጣው ማቭሪክ ጋዜጣ ላይ ለደቡብ አፍሪካ አንባቢዎች የአሜሪካ ፖለቲካ ትርጉም እንዲሰጥ ለማድረግ እየሞከሩ ነው። ይህ ምርጫ በሚጽፉበት ጋዜጣ አምድ ላይ እንኳ ያልተለመደ ነገር እንዲያደርጉ ያስገደዳቸው መሆኑን ይናገራሉ። እንዲህ ብለዋል። which urged for international monitoring groups to check the American election to help keep it ታዛቢዎች የአሜሪካ ምርጫ ትክክለኛ ግልጽ ነፃና መሆኑን እንዲታዘቡ በአምዴ ላይ በማሳሰብ ጽፌ ነበር ይህ አስተያየት ግን የእሳቸው ብቻ አይደለም። የአፍሪካ ሕብረት ባለስልጣናት የዩናይትድ ስቴትስን ምርጫ የሚታዘቡ ልዑካንን ለመላክ ሀሳብ አቅርበዋል። ምንም እንኳ ሀሳቡ ተግባር ላይ ይውላል ተብሎ ባይታሰብም አንዳንዶቹ አፍሪካ ሀገራት የየራሳቸውን የተወሰኑ የምርጫ ታዛቢ ቡድኖችን ለመላክ ማቀዳቸውን ተሰምቷል። የፖለቲካ ተንታኝ የሆኑት ለይስሉ ቫርዳን፣ ለማንኛውም ይህ ምርጫ የአፍሪካ መሪዎች ለወደፊቱ ምን ሊያደርጉ እንደሚችሉ ተጽዕኖ ሊያሳድር የሚችል ነው ይላሉ። ይህ የአፍሪካ ሀገሮችም ሆኑ መንግስታት ሁልጊዜም የሚሰማቸው ስሜት ነበር። አሁን ካስተሳሰብ ለውጥም በላይ የሆነ ሁሉን ነገር አስመልክቶ የተቀያየረ ነገር አለ ለምሳሌ መልካም አስተዳደርንም ሆነ ሌላው ቀርቶ ለኮቪድ-19 የተሰጠውን ምላሽ በሚመለከት ውስጣቸው የሚያስበው ነገር አለ። ባለፉት ስድስት ወራት ውስጥ የተመለከትነው በለጸጉ የተባሉ አገሮች እንኳ ራሳቸው እየታገሉ መሆኑን ነው። እኛ እዚህ እንደ ተቸገር ነው ሁሉ እነሱም የአስተዳደር ስርዓታቸው አደጋ ላይ ነው ያለው ብራይስ እንደሚሉት ይህ ጊዜ ዩናይትድ ስቴትስን አስመልክቶ ለሚዘግብ ሰው በጣም አስገራሚ ጊዜ ነው። ይህ ለዩናይትድ ስቴትስ እንግዳ የሆነ ወቅት ነው። ያንን ማመን ያለብን ይመስለኛል። ይችን በተራራ አናቱና የምታንጸባርቅ ከተማን የምርጫ ሂደት ታማኒነት መጠራጠር በራሱ ብዙ ሰዎችን ላፍታም ቢሆን ቆም ያደርጋል እንጃ። አሜሪካውያን ከዚህ ውስጥ እንዴት አድርገው እንደሚወጡ አላውቅም። ጥያቄው ከህዳር ሶስት በኋላ ምን አይነት አመራር ይኖራቸዋል የሚል ነውን። ያ የምንሄድበትን ቦታ የሚወስን ይመስለኛል። ብቻ የትም ሆነ የት አፍሪካ የሚሆነውን እያየች ነው። እሱም እንዲሁ